ይ ከተማ ከተማውን ወሮት ያሉት እነዚህ አጋዚዎች የመከላከያ ሰራዊት እና ፌዴራል ፖሊሶች ብቻ ስለሆኑ ህዝቡ መንቀሳቀስ አልተቻለም። ቤት ለቤት እየሄዱ መንገድ ላይ ያገኙትን እንዳለ አፍሶ ወደ እስር ቤት ነው የሚከቱት። ምንም ሰው በሰላም ወጥቶ መግባት አልቻለም ይላሉ አንዱ የሻሸመኔ ኗሪ። እሳቸው እንደገለጹልንም ወጣቶች ሁለትም ሆነ ከዚያ በላይ ሆነው ጎዳና ላይ ከታዩ ለእስር ይዳረጋሉ። ጥያቄ የለም፣ ይዘው ወደ እስር ቤት መክተት ነው። መኖር አልቻለም። በቃ አንድ በስቃይ ላይ ነው ያለ ነው። ለስራ ሰው ሲገባ የት ነው የሚትሄዱ? መቀጥቀጥ ነው ምናምን በቃ ምንም ማድረግ አልቻልም። ልክ ሶሪያ ውስጥ ያለ ነገር ነው የሚመስልን። አዣንስ ፍራንስ ፕሬስ በዘገባው የጠቀሳቸው የአፍሪካ ቀንድ ገለልተኛ ተመራማሪ በተለያዩ የኢትዮጵያ ግዛቶች የተነሳውን ተቃውሞ ምንም እንኳን የመንግስት የጸጥታ ኃይሎች ከፍተኛ ኃይል እየተጠቀሙ ሊያበርዱት ቢሞክሩም በፈላጭ ቆራጩ የመንግስት አስተዳደር ያረካውን ህዝብ ብሶት አባብሶ የከፋ አለመረጋጋት ሊያስከትል እንደሚችል ነው የጠቆሙት። የሻሸመኔው ነዋሪ ደግሞ እንዲህ ነው ያሉን። ከምስራቅ፣ ከደቡብ፣ ከሰሜን፣ ከምዕራብ ያለው ህዝባችን መከፋፈል የሚባለውን ነገር አቁሜን እንደ ኢትዮጵያ ተቃውሞ ሰልፍ እንዲጠራልን እንፈልጋለን። በቃ መሞጥ ነው። ሰው በምንም በምንም ወባማ ይዞ ሰውን ይገላል። ሌላው የበዴሳ ነዋሪ የነበረው የተቃውሞ እንቅስቃሴ ወጣቶች በብዛት የታሰሩ በመሆኑ የበረደ ቢመስልም ግን ውጥረት አለ ይላሉ። እስር ቤቱ ውስጥ ራሱ ተደብድበው በድብደባ የተነሳ ሁለት ሰው ሞት ማለት ህዝቡ ሳያውቁ ነው የተቀበሉት ማታ ምሽት ማለት ነው። እና እንቅስቃሴውን ለማዳከም ወታደሩን ከሁሉም አካባቢ ከተማ ውስጥ በጣም አራግፎበታል። ማውጫና መግቢያ ራሱ በጣም እያስቸገረ ነው። አክለውም ካድሬዎች በየገጠር መንደሩ ህዝቡን እያሰባሰቡ ማነጋገር መቀጠላቸውንም ገልጸውልናል። በጎንደርና በባህር ዳር የተለያዩ አካባቢዎች ወጣቶች እየታሰሩ መሆኑን አንዳንዶችም ብር ሸለቆ ወደሚባለው ስፍራ መወሰዳቸውን የሚያመለክቱ ጥቆማዎችን ይዘን ያነጋገርናቸው የሰሜን ጎንደር ዞን ምክትል አስተዳዳሪና የጸጥታ ጉዳዮች ኃላፊ አቶ መኳንንት መልካሙ በበኩላቸው የዛሬውን ውሎ እንዲህ ገልጸውልናል። ወደ ብር ሸለቆ እየታፈሰ እየተወሰደ የሚታሰር ስለኛ አልሰማሁም። የተደረገ በዛሬው ዕለት ደግሞ ብዙ ወጣቶች እየታሰሩ ነው የሚለው፣ እኔ የታሰረ ወጣት አላየውም። በዛሬ ዕለት በሁሉም አካባቢ የጸጥታ የተረጋጋና ሰላም ነው። እኔ እስከማውቀው ድረስ ጎንደር አካባቢ ያለው ጧት፣ ኮሎኔል ፍርድ ቤት የሚቀርቡበት ቀን ነው የነበረው። የእሱን ሁኔታ ለማዳመጥ እና አንዳንድ አልፋልፎች መፍጠር ያሰቡ ልጆች ነበሩ። ነገር ግን ወደ ፍርድ ቤት አካባቢ ያልመጡ፣ ምክንያቱም አንደኛ ብጥብጡ ምን ያደርጋል። ጥያቄዎችን ካሉ በሰላማዊ መንገድ ነው መሆን ያለበት የሚል አንዳንድ ልጆች ተመክረው እዛ ላይ ባሉበት የተመለሱ እንደሆነ ነው የማውቀው። ጎንደር አካባቢ በክልሉ ጥብጥና ችግር እንዳለ አልሰማሁም። ካሁን የተረጋጋ ሰላም ነው ያለው በአካባቢ ነዋሪዎቹ እንደገለጹልኝ። ወጣቶች መታሰር የጀመሩት ዛሬ ብቻ አልመሰለኝም። ሰሞኑን ጠቅላላ ነው እየታፈሱ ያሉት ነው የሚሉት። እንግዲህ እርስዎ ካልሰሙ የተወሰኑ ወጣቶች አሉ የታሰሩ፣ በባለፈው ሰላማዊ ሰልፍ ወደ ብጥብጥ ንብረት ያወደሙ አላስፈላጊ በሰዎች ላይ ጥፋት ያደረሱ እነኝ እነኝ በወቅቱ የጸጥታ ኃይሉ ተሰማርቶ ስለነበረ እየተከታተለ እጅ ከፍንጅ በቁጥጥር ስር የዋሉ አሉ። ችግር ለመፍጠር ሲንቀሳቀሱ የነበሩ የታሰሩ የተወሰኑ ወጣቶች አሉ። እንደ አቶ በረከት ስምኦን ያሉ የብሔረ አማራ ዴሞክራሲያዊ ንቅናቄ ከፍተኛ አመራሮች ወደ ክልሉ በመጓዝ ኅብረተሰቡን እያነጋገሩ እንደሚገኙ እየተነገረ ነው። ምናልባት አካባቢው የተረጋጋው ከነሱ ጋር የተደረገው ውይይት ውጤት ይሆን። የመረጋጋት ሁኔታ ነው የሚታየው። አንዱ የተጀመረው ውይይት ይመስለኛል የማረጋጋት እየፈጠረ ያለውም ትልቁ ነገር። የተወሰኑ ቡድኖችም ሆኑ ግለሰቦች ወይም የማህበረሰቡ ጥያቄ ካለ ማንኛውም የህብረተሰቡ ክፍል መጠየቅ ይችላል። በጥያቄው ደግሞ ተገቢ መልስ ማግኘት አለበት። ትክክል ነው። ይሄ ደግሞ ሰላማዊ በሆነ መንገድ ነው መፈጸሚ ያለበት። ነገር ግን ሁከት የሚያነሱ የተወሰኑ ግለሰቦች የሚገፉት ግፊት አንደኛ ለሀገር ኢኮኖሚ ጠቃሚ አይደለም። ሁለተኛ ለአካባቢ ጸጥታም ጥሩ አይደለም። ሰላም ነው የሚፈልግ ህብረተሰቡ፣ ልማት ነው የሚፈልገው ህብረተሰቡ። መንግስትም ሰላም ነው የሚፈልገው። እነሱም ቢሆን የተወሰኑ ቡድኖች የሚያነሳሱት የጥፋት መንገድ ህብረተሰቡን የማይጠቅመው መሆኑን እና የሚያነሳው ጥያቄ ካለ ያልተፈታለ ችግር ካለ በአጭር ጊዜና በረዥን ጊዜ እየታዩ የሚፈቱትን ነገሮች ከህብረተሰቡ ጋር እየተወያዩ ለመፍታት አሉ የሚባሉ የመልካም አስተዳደር ችግሮች ምንድናቸው? የሚለውን ለማወቅ ለመረዳት ህዝቡ ማድረግ የሚገባውና የአካባቢ አስተዳደር ማድረግ የሚገባውን ነገር ለማሳየት እነሱ ገብተው ብዙ ስራ እየሰሩ ነው ያሉ። ይህ በእንዲህ እንዳለም የአማራ ክልላዊ ርዕሰ መስተዳድርና የበአዴን ምክትል ሊቀመንበር አቶ ገዱ አንዳርጋቸው ስልጣናቸው መገደቡን ወይም ከስልጣናቸው መነሳታቸውን የሚጠቁሙ መረጃዎች እየወጡ ነው። ይህን ጠቅሰን የጠየቅናቸው አቶ መኳንንት እንዲህ ይላሉ። በፍጹም ይሄ የተሳሳተ ወሬ ነው። አቶ ገዱ አንዳርጋቸው ከስልጣናቸው ማለት ነው፣ እሱም ሊነሱም አይችልም። የክልሉ ርዕሰ መስተዳድር ናቸው። የብአዴን ምክትል ሊቀመንበር ናቸው።